the voice of America. በእስራኤል የጋዛ ሰርጥ ወሰን ላይ ዛሬ በተነሳ ግጭት ቢያንስ አንድ ፍልስጤማዊ ተገድሎ፣ ሌሎች አርባ ሰዎች ቆስለዋል። ግጭቱ የተፈጠረው ከአንድ ሳምንት በፊት በዚያው አካባቢ ተካሂዶ በነበረ ህውከት የበረታበት የተቃውሞ እንቅስቃሴ አስራ ዘጠኝ ፍልስጤማውያን በእስራኤል ወታደሮች መገደላቸውን ተከትሎ ነው። ሪፖርተራችን ሮበርት በርገር ከኢየሩሳሌም ዘግበዋል። ሰለሙን አባተ ያቀርበዋል። በሺሆች የሚቆጠሩ ፍልስጤማውያን ወደ ጋዛ ወሰን አካባቢ መጉረፋቸው እና እዚያ ሲደርሱም የእስራኤል ወታደሮች ከኃይል ጋር እንደ ተቀበሏቸው ነው የተዘገበው። ሰልፈኞቹ የድንበሩን አጥር እንዳይጥሱ ለማቆም በሚል ወታደሮቹ አስለቃሽ ጋዝ፣ የጎማ ጥይቶችና የእውን የእርሳስ ጥይቶች ተኩስ ከፍተውባቸዋል። ተቃዋሚዎቹም አጥሩ አጠገብ ጎማ አቃጥለው አካባቢውን በድቅድቅ ጢስ አጥነውታል። ጎማዎቹን ያቃጠሉት የእስራኤል አልሞ ተኳሾችን እይታ ለመጋረድ አስበው መሆኑን ከሰልፈኞቹ አንዱ አልትራምሲ ሰይድ ነው ለቪኦኤ በአረብኛ የሚናገረው ይሁን እንጂ እርሱ መሞት እንደማይፈራ ገልጿል። በሌላ በኩል ግን ያንን ዐጥር መጣስና ፍልስጤማውያን አቋርጠው እንዲጎርፉ መንገድ መክፈት በትዕግሥት የማይታይ ቀይ መስመር መጣስ ነው ሲል የእስራኤል መንግሥት አስጠንቅቋል። ዝምፕሮካ የእስራኤል የመከላከያ ሚኒስትር አቪግዶር ሊበርማን ናቸው። እነዚህ የተቃውሞ ሰልፎች ነገር ፍለጋ ናቸው ነው የሚሉት። ያችን ዐጥር የሚጠጋ ሕይወቱን ለማጣት የወሰነ ነው ብለዋል። እስራኤል እንዲህ አይነቶቹ አንዳች ትጥቅ ባልያዙ ሰልፈኞች ላይ የምትወስዳቸው እርምጃዎች ከመጠን ያለፈ ኃይል ነው ሲሉ የተባበሩት መንግሥታት ድርጅት፣ የአውሮፓ ሕብረትና የሰብአዊ መብቶች ተሟጋች ቡድኖች እያወገዙ ሲሆኑ ሁኔታዎቹ እንዲጣሩ የሚያቀርቧቸውን ጥያቄዎችም እስራኤል ውድቅ አድርጋለች። ፍልስጤማውያኑ ስደተኞች እስራኤል ውስጥ ወዳሉ የመኖሪያ አካባቢዎች የመመለስ መብት እንዳላቸው በመግለጽ እየታገሉ ናቸው። በየሳምንቱ እየተደረጉ ያሉት ሰልፎች እስከ እስራኤል መንግሥት ምስረታ ሰባኛ ዓመት ክብረ በዓል እንደሚቀጥል ተነግሯል።